የኬንያ ፕሬዚደንት ኡሁሩ ኬንያታ በሀገሪቱ እየጨመረ የመጣውን የኮቪድ-19 ስርጭት ለመግታት የተለያዩ ውሳኔዎችን ይፋ አድርገዋል። በተለይ ለቫይረሱ መዛመት አመቺ ሆነዋል የተባሉት የፖለቲካ ስብሰባዎች ለአንድ ወር እንዲታገዱ ፕሬዚደንቱ ውሳኔ መስጠታቸውን ገልሞ ዳዊት ከናይሮቢ ባጠናቀረው ዘገባ ጠቅሷል። ኬንያ የኮቪድ-19 ወረርሽኝ ለመክታት ያስችላል ያለቻቸውን ተጨማሪ ውሳኔዎች አሳልፋለች። የፖለቲካ ስብሰባዎችን ለአንድ ወር ማገድ ከአዳዲስ እርምጃዎቻቸው አንዱ መሆኑን የአገሪቱ ፕሬዝደንት ኡሁሩ ኬንያታ ዛሬ ለህዝባቸው ባስተላለፉት መልእክት ገልጸዋል። በሀገራችን የኮቪድ-19 ወረርሽኝ የጨመረው የፖለቲካ ስብሰባዎችና በማኅበራዊ በማህበራዊ ስፍራዎች የሰው በብዙ ቁጥር መሰብሰብ መሆኑ ተነግረዋል። ስለዚህ ከዛሬ ጀምሮ ለመጪዎቹ 30 ቀናት ማንኛውም የፖለቲካ ስብሰባ መከልከሉን አሳውቃለሁ። ይህ ውሳኔ የሚሻረው የበሽታው መስፋፋት ቢቀንስ ብቻ ነው። ካለበለዚያ ውሳኔው ጸንተው ይቆያል ብለዋል ኬንያታ። ፕሬዝደንቱ በተጨማሪ አሁን ስራ ላይ ያለው የሰዓት ላፊ ገደብ ለሁለት ወራት እንዲራዘም፣ ምግብ ቤቶች ከምሽቱ ሶስት ሰዓት በፊት እንዲዘጉና ለማህበራዊ ጉዳዮች የሚሰበሰቡ ሰዎች በጤና ሚኒስቴር የወጣውን መመሪያ በጽኑ እንዲተገብሩ ትእዛዝ ሰጥተዋል። የትእዛዙን አፈጻጸም የአገር ውስጥ ጉዳይ መስሪያ ቤቱ በብርቱ እንዲከታተልም አሳስበዋል። ኮሮና ቫይረስ ኬንያ መግባቱ ከተረጋገጠ አመት መሙላቱን ኬንያ ታገልጸው አዳዲሶቹ የቫይረሱ ዝርያዎች ወደ አገሪቱ እንዳይገቡ ተገቢ ጥንቃቄ እንዲደረግ አሳስበዋል። የኬንያ ቀድሞ ጠቅላይ ሚኒስትር ራይላ ውዲንጋ ለኮሮና ቫይረስ መጋለጣቸውና በለይቶ ማቆያ ውስጥ ሕክምና ላይ እንደሆኑ የአገሪቱ መገናኛ ብዙሀን ዘግበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።